ጌታቸው በተለያዩ የማህበራዊ መገናኛ ብዙሀን የሚወጡ መረጃዎች ሀገሪቱ ውስጥ ከፍተኛ የፖለቲካ ውጥረት መኖሩን ይጠቁማሉ። ለመሆኑ የሀገር ውስጥ መገናኛ ብዙሀን ስለ ወቅቱ የሀገሪቱ ሁኔታ የሚዘግቡት ምን ይመስላል? ምን ይባላል? አዎ፣ እንግዲህ በኢትዮጵያ ብሔር ተኮር ይሁን የድንበር ክልል የይገባኛል ጥያቄዎች ግልጽ በሆነ መንገድ በተለይ የግል ጋዜጦች በሀተታ መልኩም ሆነ በርዕስ አንቀጾቻቸው መዘገብ ከጀመሩ ከራርሟል። የህብረተሰቡንም ትኩረት የሳበ መሆኑ ግልጽ ነው። ለምሳሌ ሪፖርተር በተወካዮች ምክር ቤት በተነሳው ጥያቄ መሰረት መደበኛ ስራውን ከመቀጠሉ በፊት ጠቅላይ ሚኒስትሩ በሀገሪቱ ባለው ተጨባጭ ሁኔታ ላይ በግልጽ እንዲያስረዱ አባላቱ መልስ እየጠበቁ መሆኑን ጋዜጦችም እንደዚሁ በመቀባበል አስፍረውታል። እንደዚሁም ጠቅላይ ሚኒስትሩ ችግሩ በፍጥነት ካልተወገደ አካባቢዊ ግጭቶችን በሚመለከት ማለት ነው እንደ ሀገር አሳሳቢ ሁኔታ ውስጥ ሊጥለን የሚችል ነው የሚለውን በመጥቀስ ሳምንታዊው ሰንደቅ ጋዜጣ በሰፊው ሀፍታ ያቀረበበትን ጭምር ነው። ለምሳሌ በየክፍተኛ ትምህርት ተቋማት በሚመለከት በአካባቢዎቹ የፀጥታ መደፍረስ የሰው ሕይወት ዋስትና እንዲያገኝ አስፈላጊ ሁሉ ይደረጋል የሚለውን የጠቅላይ ሚኒስትሩ አደላለጽ አስፈራዋል። በረስ አንቀጽ ግን ዘረኝነትን እናወግዛለን በማለት ይህ አካሄድ ለኢትዮጵያውያን አዲስ ተሰምቶ የማይታወቅ ክስተት መሆኑንም በማያያዝም ይኸው ጋዜጣ በፖሊስ ጣቢያ በተመለሱ የኢትዮጵያ ሶማሌ ተወላጆች ላይ እነማን እንደሆኑ ባይገልጽም፣ ግድያ ተፈጽመዋል በሚል አህተታውን አስፍሮታል። በተለያዩ የኦሮሚያ ክልል ከተሞች ዛሬም ሰዎች ለሰልፍ አደባባይ መውጣታቸውን የሚሰማው ይህንን አስመልክቶ የተባለ ነገር አለ ወይ? አይ ይህንን በሚመለከት እንደዚሁ በስማ በለው ካልሆነ በስተቀር በግልጽ ሆኖ የተገለጸ ነገር የለም ነገር ግን አንዳንድ አካባቢ እንደዚሁ እንደሚሰማ በተለይ በዚህ በሰሜኑ አቅጣጫ ደብረጽጊ አካባቢ እንደዛ ይወራል ጋዜጦችም አላፈፈሩትም እኔም የስም መሆት በተጨባጭ ነገር ይህን ያህል ትክክል ነው የሚል አረጋግጥ አልችልም አዲስ አበባስ፣ የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ እየተካሄደ መሆኑ ይነገራል። አዲስ አበባ ውስጥ የተለየ ነገር ምን ይታያል? እንግዲህ በዋና በዋና አውራ ጎዳናዎች ተዘዋውሬያለሁ። ዛሬ እስካሁን ምንም ነገር የለም። ቴንስ ነው ሰቡ ትንሽ ውጥረት ነገር እንዳለ ይሰማል። ግን ምንም ጸጥታውን በሚመለከት የተለየ ነገሮች አላየሁም። አመሰግናለሁ። ጌታቸው ተድላ ሀይለ ጊዮርጊስ ከአዲስ አበባ ዜር ይስጥልኝ።